ሱዳን በካይሮ የሚገኙትን አምባሳደሯን ለምክክር ከጠራች እና ሁለቱ ሀገሮች የዲፕሎማሲ ውዝግብ ላይ መሆናቸው እየተሰማ ባለበት ወቅት የሱዳን ፕሬዚዳንት ኦማር አልበሽር ከግብፅ አቻቸው ጋር ለመነጋገር ካይሮ የገቡት በሳምንቱ መጀመሪያ ሰኞ ነበረ። ፕሬዚዳንት አብደል ፋታህ አል ሲሲ አልበሽርን በካይሮ አውሮፕላን ማረፊያ ተገኝተው ነው የተቀበሏቸው። የጋራ መግለጫ መስጠታቸውም ተመልክቷል። ከዚህ ቀደም በአባይ ወንዝ ላይ የኃይል ማመንጫ ግድብ የምትገነባውን ኢትዮ ኢትዮጵያን ትደግፋለች በሚል ሱዳን ከግብፅ ወቀሳ ይቀርብባት ነበር። ሁለቱ ሀገሮችም ሀሊያብ በተባለው ግዛት ምክንያት ዘለግ ላለ ጊዜ ሲወዛገቡ ቆይተዋል። የአልበሽር የግብፅ ጉብኝት ኢትዮጵያ፣ ግብፅና ሱዳን በአባይ ወንዝ ላይ ስለሚሰራው ግድብ በሚያደርጉት ቀጣይ ውይይት ላይ ምን አይነት ተጽዕኖ ይኖረው ይሆን ለሚለው የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ሁለቱ ሀገሮች ናቸው የወሰኑት። በሁለት ሀገሮች መካከል ያለ ግንኙነት እንዴት መሄዳ መከናወን አለበት እንዴት ሄደ መሄድ አለበት የሚለውን እኛ ልንወስን አንደኛ እሱ መታወቅ አለ። ሁለተኛ በአባይና ህዳሴ ግድብ ጋር በተያያዘ የሚደረግ ውይይት የሶስትዮሽ ውይይት ነው። የዚህ ጉብኝት ዓላማ እነሱም ለመገናኛ ብዙ ብዙሀን በግልጽ እንዳስቀመጡት በሁለቱ ሀገሮች መካከል ተፈጥሮ የነበረውን አለመግባባት ለማስወገድ ለማስቀረት የተደረገ ጉብኝት ነው። በሁለቱ ሀገሮች መካከል የሚኖሩ ሰላማዊ ግንኙነት

በአባይ አጠቃቀም ጉዳይ ላይ ሶስቱ ሀገሮች ማለት ኢትዮጵያ፣ ሱዳንና ግብጽ በመጪው መጋቢት ሀያ ስድስት ና መጋቢት ሀያ ሰባት ካርቱም ላይ ለውይይት ይቀመጣሉ ያሉት አቶ መለስ በአባይ ግድብ ላይ ውይይት እንጂ ድርድር የለም ሲሉ አጽንኦት ሰጥተው ተናግረዋል። አንደኛው መታወቅ ያለበት ከህዳሴ ግድብ ጋር በተያያዘ ድርድር አለ ውይይት። ድርድር እና ውይይት የተለያዩ ነገሮች ናቸው። ውይይቱ የሚካሄደው መጋቢት ሀያ ስድስት ና ከሀያ ሰባት ነው። ካርቱም ይካሄዳል። ይሄ ውይይት የተወሰነው የአፍሪካ ህብረት ስብሰባ አዲስ አበባ በተካሄደበት ወቅት ኢትዮጵያ ሱዳንና ግብጽ መሪዎች አዲስ አበባ ላይ ተገናኝተው ለውጭ ጉዳይ ሚኒስትሮቻቸው የሰጡት ሀላፊነት ነበር ሚኒስትሮቹ በአንድ ወር ውስጥ ተገናኝተው ከህዳሴ ግድብ ጉዳይ ጋር በተያያዘ ያልሳቸው ጉዳዮችን መርምረው የመፍትሄ ሀሳብ እንዳይቀርቡ ስለወሰኑ የሚስ ስብሰባ ነው ስለዚህ ከህዳሴ ግድብ አሞላልና አለቀ አለቀጋር በተያያዘ ሶስታችንንም ሊያግባቡ የሚችሉ ሀሳቦች በሚገኙበት ሁኔታ ላይ ካርቱም ይካሄዳል ውይይቱ በዚህ ደረጃ ያለ ነው ድርድር አይደለም ያልኩበት ምክንያት ይሄ የህዳሴ ግድብ የኢትዮጵያ ህዝቦች ረዥም ዘመን ህልም ነው ያንን ህልም ነው እውን እያደረ ያሉት። አርባ አምስት ከመቶ የሚሆኑ ኢትዮጵያ የሚኖርበት በዚ አባይ ስ አካባቢ ነው። ከዘጠኙ ክልሎች ስድስቱ በዚህ ተፈካቢ የሚኖር ነው። ስልሳ አምስት ሚሊዮን ህዝብ ጨለማ የሚኖር ኢትዮጵያ ውስጥ ስራት አያገኙም። በእንደዚህ ሁኔታ ላይ ሆነን የህዳሴ ግድብ ይሰራ አይሰራ የሚል ንግግር ውስጥ ነው ለምንገባው። የህዳሴ ግድብ መሬት ላይ ያለ ሀቅ ሆኗል። አጠቃላይ ግን የዚህ ፕሮጀክት አፈጻጸም ኢትዮጵያ አልፎ ሌሎች ሀገሮች ግብጽና ሱዳንን ጨምሮ የሚጠቅም ነው ብለን ስለምናምን በጎ አመለካከት እየተካሄደ ያለ ውይይት እንጂ ድርድር አይደለም። ኢትዮጵያ ባልፈረመችው ነገር ላይ መደራደር አትችልም። ስለዘጠኝ አስራ አምሳ ዘጠኝ ስምምነት ቀኝ በዚህ ዘመን የተፈረመ ነው። ይሄ ስምምነት በሁለቱ ሀገሮች መካከል የተፈረመ ነው። ኢትዮጵያ ሰማንያ አምስት ሰማንያ ስድስት ነበር። ዜሮ በመቶ ነው። ዜሮ በመቶ የሚባል እንግዲህ ውይይት ነው። የኢትዮጵያው የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም የሱዳንና የግብጽ ዲፕሎማሲያዊ ግንኙነት መሻሻል ላይ በሰጡት አስተያየት የጎረቤቶቻችን ሰላም የእኛም ሰላም ነው ሲሉ ተናግረዋል።